ትምህርት አርባ ሰባት አንድ ኢየሱስ የተወለደው በየትኛው ከተማ ነበር? በቤትልሔም ከተማ። ሁለት ጠቢባኑ የአይሁድ ንጉሥ ያሉትን ኢየሱስን ባገኙት ጊዜ ምን አደረጉ? ሀ ሰገዱለት፣ ለስጦታዎችንም ሰጡት። ሦስት ጠቢባኑ ለኢየሱስ ስለ ሰገዱ እግዚአብሔር ተቈጥቶ ነበር? ሀ አልተቈጣም? አራት ጠቢባኑ ለኢየሱስ በመስገዳቸው እግዚአብሔር ያልተቈጣቸው ለምንድን ነው? ሀ ምክንያቱም ኢየሱስ እግዚአብሔር ስለሆነ ነው። አምስት መልአኩ ንጉሥ ሄሮድስ ኢየሱስን እንዳይገለው ማርያምንና ኢየሱስን ዮሴፍ ወደ የትኛው አገር ይዞ እንዲሄድ ነገረው? ወደ ግብጽ። ስድስት ንጉሥ ሄሮድስ ኢየሱስን እንዲገድል ያሳሰበው ማን ነበር? ሰይጣን ሰባት። ሰይጣን ኢየሱስን ለመግደል የፈለገው ለምን ነበር? ምክንያቱም ሰይጣን ኢየሱስ ሰዎችን ከኃጢአት ከሞት፣ እና ከሰይጣን ኃይል እንዲያድናቸው ስላልፈለገ ነው። ስምንት። እግዚአብሔር ኢየሱስን የጠበቀው ለምን ነበር? ምክንያቱም እግዚአብሔር ኢየሱስ ሰዎችን ከኃጢአት ከሞትና ከሰይጣን ኃይል እንዲያድናቸው ስለላከው ነው። እግዚአብሔር ኢየሱስን ስለጠበቀው ኢየሱስ ከሕፃንነት ጠንካራ ልጅ ወደ መሆን አደገ። ሉቃስ 2 ቁጥር አርባ ሕፃኑም እያደገ እና እየጠነከረ ሄደ በጥበብም ተሞላ የእግዚአብሔርም ጸጋ በእርሱ ላይ ነበረ። ኢየሱስ ኃጢአት ሠርቶ ያውቃል? አያውቅም። ኢየሱስ ሁሉንም የእግዚአብሔርን ትዕዛዝ ፈጽሟል ኃጢአትም አልሰራም። ኢየሱስ ሁሉንም የእግዚአብሔርን ትዕዛዝ የፈጸመውና ኃጢአት ያልሠራው እንዴት ነው? ምክንያቱም ኢየሱስ ኃጢአተኛ ሆኖ ስላልተወለደ ነው። ኢየሱስ ኃጢአተኛ ሆኖ ያልተወለደው እንዴት ነው? ምክንያቱም ኢየሱስ የሰው አባት የዘር ፍሬ ስላልነበረው ነው። ምክንያቱም ኢየሱስ የሰው እናት የዘር ፍሬ ስላልነበረው ነው። ምክንያቱም ኢየሱስ እግዚአብሔር ስለሆነ ነው። ኢየሱስ የአዳምና የሕዋን ልጅ ሆኖ ስላልተወለደ ኃጢአተኛ ሆኖ አልተወለደም። ኢየሱስ የአዳምና የሔዋን ልጅ ሆኖ ስላልተወለደ ከእግዚአብሔር ተለይቶ አልተወለደም። ኢየሱስ የእግዚአብሔርን ትእዛዝ በሙላት ታዟል። ኢየሱስ ስህተት የሆነን ነገር በፍጹም አላሰበም። ኢየሱስ ስህተት የሆነን ነገር በፍጹም አልተናገረም። ኢየሱስ ስህተት የሆነን ነገር በፍጹም አልሰራም። እንደ ኢየሱስ ኃጢአት ያልሰራ ሰው አለ? የለም። ሌሎች ሰዎች ሁሉ ኃጢአተኞች ሆነው ተወልደዋል። ኢየሱስ ገና ልጅ ስለነበረበት ጊዜ የሚናገረውን ታሪክ እንመልከት። ሉቃስ 2:41 41 የኢየሱስ ወላጆቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። በየዓመቱ የኢየሱስ ወላጆች ዮሴፍ እና ማርያም የፋሲካን በዓል ለማክበር ወደ ኢየሩሳሌም ይሄዱ ነበር። ኢየሱስ የአስራ ሁለት ዓመት ልጅ በነበረበት ጊዜ ዮሴፍና ማርያም ኢየሱስን ወደ ኢየሩሳሌም ይዘውት ሄዱ። ሉቃስ 2 ቁጥር 42 ኢየሱስ 12 ዓመት በሆነው ጊዜ እንደተለመደው ወደ በዓሉ ወጡ። የፋሲካ በዓል ካበቃ በኋላ ዮሴፍና ማርያም ወደ ቤታቸው ወደ ናዝሬት መመለስ ጀመሩ። ነገር ግን ዮሴፍና ማርያም ብዙ ከተጓዙ በኋላ ኢየሱስን ካጠገባቸው ሊያገኙት አልቻሉም። ሉቃስ 2 ከ43 እስከ 44 43 በዓሉን ከፈጸሙ በኋላ ወደ ቤታቸው ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀረ። ወላጆቹ ግን መቅረቱን አላወቁም ነበር። አብሯቸው ያለ መስሏቸው የአንድ ቀን መንገድ ተጓዙ። በኋላ ግን ከዘመዶቻቸውና ከወዳጆቻቸው ዘንድ ይፈልጉት ጀመር። ዮሴፍና ማርያም ኢየሱስን ሊያገኙት ያልቻሉት ለምን ነበር? ምክንያቱም ብዙ አይሁዶች በፋሲካው በዓል ላይ ስለተገኙ በመንገድ ላይ እጅግ ብዙ ሕዝብ ስለነበረ ነው። ምክንያቱም በመንገድ ላይ ብዙ ዘራፊዎች ስለነበሩ ሰዎች የሚጓዙት በኅብረት ስለነበረ ነው። ምክንያቱም በዚያ እጅግ ብዙ ሰዎች ስለነበሩ ነበሩ ዮሴፍና ማርያም ኢየሱስን ማየት ስላልቻሉ ነው። ምክንያቱም እጅግ ብዙ ሰዎች በዚያ ስለነበሩ ዮሴፍና ማርያም ኢየሱስ ከጓደኞቹ ጋር አብሮ እንደሄደ ስላሰቡ ነው። ዮሴፍና ማርያም ኢየሱስ ከነርሱ ጋር እንዳልነበረ ባወቁ ጊዜ ምን አደረጉ? ሉቃስ 2:45 ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ዮሴፍና ማርያም ኢየሱስን ለመፈለግ ወደ ኢየሩሳሌም ተመለሱ። ዮሴፍና ማርያም ኢየሱስን ያገኙት የት ነበር? ሉቃስ 2 46 እስከ 47። 46 ከሶስት ቀን በኋላም በመምህራን መካከል ተቀምጦ ሲያዳምጣቸውና ጥያቄ ሲያቀርብላቸው በቤተ መቅደስ ውስጥ አገኙት። 47 የሰሙትም ሁሉ በማስተዋልና በመልሱ ይደነቁ ነበር። ዮሴፍና ማርያም ኢየሱስን በኢየሩሳሌም በቤተ መቅደስ ውስጥ አገኙት። ዮሴፍና ማርያም በቤተ መቅደስ ውስጥ ሲያገኙት ኢየሱስ ምን ያደርግ ነበር? ኢየሱስ የእግዚአብሔር ቃል መምህራንን እያዳመጠና ጥያቄ እየጠየቃቸው ነበር። ኢየሱስ የእግዚአብሔርን ቃል ለመምህራን እያስተማራቸው ነበር። ኢየሱስ ገና የአስራ ሁለት ዓመት ልጅ ሆኖ የእግዚአብሔርን ቃል እንዴት አወቀ? ምክንያቱም ኢየሱስ እግዚአብሔር ስለሆነ ነው። በቤተ መቅደሱ ውስጥ የነበሩት መምህራን ኢየሱስ ስላለው የእግዚአብሔር ቃል ዕውቀት ይደነቁ ነበር እነርሱ ኢየሱስ አምላክ መሆኑን አላወቁም በቤተ መቅደስ ውስጥ ባገኙት ጊዜ ማርያም ኢየሱስን ምን አለችው ሉቃስ ሁለት አርባ ስምንት ወላጆቹም ባዩት ጊዜ ተገረሙ እናቱም ልጄ ሆይ ለምን እንዲህ አደረግህን አባትህና እኔ እኮ ተጨንቀን ስንፈልግህ ነበር አለችው ኢየሱስ ለዮሴፍና ለማርያም ምን መለሰላቸው? ሉቃስ 2 ቁጥር 49 49 እርሱም ለምን ፈለጋችሁኝ? በአባቴ ቤት መገኘት እንደሚገባኝ አላወቃችሁምን አላቸው። ማርያም በጠየቀችው ጊዜ ኢየሱስ ምን አለ? ኢየሱስ በአባቴ ቤት መገኘት እንደሚገባኝ አላወቃችሁምን አላቸው። ኢየሱስ እንዲህ ስል ምን ማለቱ ነበር? ኢየሱስ እግዚአብሔር አብ እንዲሰራ የፈለገውን ስራ እየሰራ እንደነበረ ተናገረ። ኢየሱስ እድሜው አሥራ ሁለት ዓመት ብቻ ቢሆንም እግዚአብሔር አብን አውቋል። ኢየሱስ እግዚአብሔር አብ እንዲያደርግ የነበረውን ሁሉ ፈጽሟል። ኢየሱስ ያስበው ሁሉ ፍጹም ነበር። ኢየሱስ የተናገረው ሁሉ ፍጹም ነበር። ኢየሱስ ያደረገው ሁሉ ፍጹም ነበር። ኢየሱስ የተናገረውን ዮሴፍና ማርያም ተረድተዋል? ሉቃስ 2:50። ዮሴፍና ማርያም ኢየሱስ የተናገራቸው ነገር አልገባቸውም። ዮሴፍና ማርያም ኢየሱስ ስለ እግዚአብሔር አብ እየተናገረ እንደነበር አላስተዋሉም ነበር። ንግግራቸውን እንደጨረሱ ዮሴፍ፣ ማርያምና ኢየሱስ ወደ ቤታቸው ወደ ናዝሬት ተመለሱ። ሉቃስ 2:51-52 51 ከዚያም አብሮአቸው ወደ ናዝሬት ወረደ ይታዘዝላቸውም ነበር። እናቱም ይህን ሁሉ ነገር በልቧ ትጠብቀው ነበር። አምሳ ሁለት ኢየሱስም በጥበብና በቁመትም በሞገስም በእግዚአብሔርና በሰው ፊት አደገ። ኢየሱስ በማደግ ላይ በነበረበት ወቅት ለዮሴፍና ለማርያም በትክክል ይታዘዝ ነበር። አዎን፣ ምንም እንኳን ኢየሱስ እንደ ሌሎች ልጆች ቢሆንም ከሌሎች ልጆች የሚለየው በምን ነበር? ኢየሱስ እግዚአብሔር በመሆኑ ኢየሱስ ፍጹም አምላክና ፍጹም ሰው በመሆኑ ኢየሱስ ጠቢብ ሰው ሆኖ አደገ። እግዚአብሔር ከብዙ ዘመናት በፊት በነቢያት አማካኝነት በተናገረው መሰረት ኢየሱስ ታላቅ ጥበብ ነበረው። እግዚአብሔር ከረጅም ዘመናት በፊት በነቢያት አማካኝነት እንደተናገረ ኢየሱስ በእግዚአብሔር መንፈስ ቅዱስ ተሞልቶ ነበር። እግዚአብሔር በፍጹም የተስፋ ቃሉን አያጥፍም። እግዚአብሔር ሁልጊዜ የተስፋ ቃሉን ይጠብቃል።